የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለይ ደግሞ ከደቡብ ጎንደር ጋይንት አካባቢ ያለውን መነሻ በማድረግ የተጣኑ ናቸው እና ጠቅላላ ወደ ሁለት መቶ ሰባ ዘጠኝ

አምስት ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው እንግዲህ እና ለሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው። የአማራ ክልል የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠን ድምፅ ነው የሰማችሁት።

የኢትዮጵያ መንግሥት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብለው የሚጠሩት ታጣቂዎቹ በወረራ ይዘዋቸው በነበሩ የአማራ ክልል አካባቢዎች አደረሱ ያሏቸውን የንብረት ውድመት አስመልክቶ ከተናገሩት የወሰደ ነው የተወሰደ ነው ዝርዝሩን በዕለቱ አብይስ ይዘናል። በጸጥታ መደፍረስ የተነሳ በመጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ቅድሚያ የሚሰጥ መሆኑ የተነገረለት የጸረ ኮቪድ-19 ክትባት በዘመቻ መልክ መስጠት መጀመሯን ኢትዮጵያ አስታወቀች።

የዚህንም ዝርዝር ይዘናል። በመጽሔ ክፍለ ጊዜ ይቀርባል። ማክሰኞ ህዳር 7 2014 ዓም ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጅ አሉላ ከበደ ነኝ።

የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማህበራዊ ማገናኛ ቅንብሮቻችን አሰናጇ አባየው ገበያው እንዲሁም ከቴክኒክ መሐንዲሱና ከዕለቱ ዋና ዘጋጅ ጽዮን ግርማ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና

ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ሰሞኑን በሱዳን በተነሳው ህዝባዊ ተቃውሞ አመጽ ካርቱም ውስጥ ሶስት ታዳጊ ህጻናት፣ አንድ የ14 ዓመት ሴት ልጅና ሁለት የ15ና የ17 ዓመት ወንድ ልጆች መገደላቸው ተገለጸ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ባወጣው መግለጫ የታዳጊ ህጻናቱ አሟሟት እየተጣራ መሆኑንና ሁኔታውም እንዳሳዝነው አመልክቶ ለቤተሰቦቻቸው መጽናናትን እንደሚመኝ ገልጿል።

ዩኒሴፍ በመግለጫው ተቃውሟቸውን በሰላማዊ መንገድ በሚገልጹት ላይ ተመጣጣኝ ያልሆነ ኃይልን መጠቀም ተቀባይነት የሌለው ሲሆን በወጣቶችና በታዳጊዎችም ላይ ትልቅ ተጽዕኖ ይኖረዋል ብሏል። ህጻናት ሁልጊዜም ከየትኛውም የጥቃት አይነት መጠበቅ አለባቸው። የጥቃት ኢላማም ሆነ ለፖለቲካ እርምጃዎች መጠቀሚያ መሳሪያ መሆን አይገባቸውም ያለው መግለጫው የሱዳን ህጻናት የወደፊቷን ሰላማዊ፣ የበለጸገችና የዲሞክራሲያዊ ሱዳንን የማየት ህልማቸውን ማሳካት ይኖርባቸዋል ብሏል።

ዩጋንዳ ዋና ከተማ ካምፓላ ውስጥ አንድ የፖሊስ ጣቢያ አቅራቢያና የአገሪቱ ምክር ቤት ሕንፃ በሚገኝበት ጎዳና ላይ ዛሬ በደረሱ ፍንዳታዎች ቢያንስ ሶስት ሰዎች ሲሞቱ 33 መቁሰላቸው ተሰማ። የተቀናጁ በመሰሉ ሁለቱ ፍንዳታዎች የቆሰሉት 33 የሚደርሱ ሰዎች ለሕክምና ወደ ሆስፒታል መሄዳቸውን የአገሪቱ የጤና ባለስልጣናት አስታውቀዋል። ከቁስለኞቹ ውስጥ ቢያንስ ሰባቱ ከፍተኛ ጉዳት የደረሰባቸው መሆኑም ተመልክቷል።

ፖሊስ ስለ አደጋው ዝርዝር መግለጫ ያልሰጠ ሲሆን ፍንዳታው የቦምብ መሆን አለመሆኑን አለመረጋገጡን አሶሺየትድ ፕሬስ ዘግቧል። የዩጋንዳ ባለሥልጣናት ከቅርብ ሳምንታት ወዲህ ተከታትለው በሚደርሱ የቦምብ ፍንዳታዎች የተነሳ ሕዝቡ ጥንቃቄ እንዲያደርግና አካባቢውን እንዲጠባበቅ መክረዋል።

በማዕከላዊ አፍሪካ የሚገኘውና የእስላማዊ መንግስት ተባባሪ የሆነው በአገር ውስጥ የሚንቀሳቀሰው በአላይድ ዲሞክራቲክ ፎርስ የተባለው ቡድን ባለፈው ወር በአንድ የውጋንዳ ምግብ ቤት ውስጥ ለደረሰው ፍንዳታ ኃላፊነቱን መውሰዱ ይታወሳል። ፕሬዚደንት ባይደን በመላው ዩናይትድ ስቴትስ ያለውን የመሠረተ ልማት ግንባታ ያሻሽላል የተባለውን የአንድ ትሪሊዮን ዶላር የበጀት እቅዳቸውን ትናንት ሰኞ በዋይት ሀውስ በተካሄደ ስነስርዓት ፈርመው አጽድቀዋል።

ግዙፉ የወጪ በጀት የተበላሹና ያረጁ መንገዶችና ድልድዮችን፣ የባቡር መስመሮችን የሚያድስና አዳዲስ የህዝብ ትራንስፖርት መገልገያዎችን እንዲሁም የብሮድባንድ ኢንተርኔት አገልግሎቶችን ያስፋፋል ተብሏል። በሥነ ሥርዓቱ ላይ የዲሞክራትና የሪፐብሊካን አባላት እንዲሁም ከየክፍለ ግዛቱ የመጡ የክፍለ ግዛት ገዢዎች፣ ከንቲባዎችና የሰራተኛ ማኅበራት መገኘታቸው ተነግሯል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቻይናው አቻቸው ዚጂፒንግ

በአገሮቻችን መካከል የሚደረጉ ውድድሮች በማወቅም ሆነ ባለማወቅ ወደ ግጭት የማያስገቡን መሆናቸውን ማረጋገጥ ይኖርብናል ሲሉ ትናንት ሰኞ በድረ ገጽ ላይ ባደረጉት ውይይት ተናገሩ። ታሪካዊ ነው በተባለው ውይይታቸው ሁለቱ መሪዎች ለሦስት ሰዓት ከግማሽ መወያየታቸው ከተጠበቀው በላይ መሆኑ ተነግሯል። ዋይት ሀውስ ዛሬ ማለዳ ባወጣው መግለጫ ፕሬዚደንት ባይደን ከቻይናው መሪ ጋር ስለ ሰብአዊ መብቶች፣ ስለ ምጣኔ ሀብት ፉክክር

ስለ ታይዋን ፊት ለፊት ተገናኝተው አንድ በአንድ በግልጽና በቅንነት የመነጋገር እድል መኖሩን በደስታ እንደተቀበሉት አስታውቋል። ባይደን ቀደም ሲል ታይዋንን ከጥቃት ስለመከላከል የተናገሩትን በማለዘብ ዋይት ሀውስ ባወጣው መግለጫ ዩናይትድ ስቴትስ የታይዋንን ነጻ አገርነት እንደማትደግፍ፣ ይልቁንም የአንድ ቻይና ፖሊሲን እንደምትደግፍ አስታውቋል።

ይሁን እንጂ ዩናይትድ ስቴትስ ያለውን ሁኔታ በኃይል ለመቀልበስም ሆነ በታይዋን ባህር አካባቢ አለመረጋጋት እንዲፈጠር እንደማትፈልግ መግለጫው አመልክቷል። የቻይናው መሪ ፕሬዚደንት ዚጂፒንግ እንደተጠበቀው በሁለቱ ሀያላን አገሮች መካከል ብዙ ልዩነቶች መኖራቸውን ጠቅሰው ዩናይትድ ስቴትስ እና ዓለም አቀፉ ማህበረሰብ ለረጅም ጊዜ የቻይናን ሉዓላዊነት አስመልክቶ የሚያሳድሩትን ጫና ተከላክለዋል። ፕሬዚደንት ዚ

ሁላችንም የውስጥ ጉዳዮቻችንን በሚገባ እየፈታን በዚያው መጠንም ዓለም አቀፍ ኃላፊነቶቻችንን በጋራ እየሰራን በመወጣት በጎ ለሆነው የዓለም ሰላምና ብልጽግና ብንተጋ ይሻላል ብለዋል።

ሩሲያ በጠፈር ላይ ባካሄደችው የጦር መሳሪያ ሙከራ ወደ 1500 የሚደርሱ ስብርባሪ ቅሪቶችን በመተው በጠፈር ምርምር ላይ የሚገኙ ዓለም አቀፍ የጠፈር ተመራማሪ ሳይንቲስቶችን ለአደጋ አጋልጣለች ተብሎ የቀረበባትን ክስ የሩሲያ ባለስልጣናት ዛሬ ባወጡት መግለጫ አስተባብለዋል። የዩናይትድ ስቴትስ ባለስልጣናት ትናንት ሰኞ ባወጡት መግለጫ ሩሲያ አሮጌ ሳተላይቷን በሚሳይል ለማውደም ያደረገችው ሙከራ እጅግ አደገኛና ኃላፊነት የጎደለው እርምጃ ነው ሲሉ ከሰዋል።

በጠፈር ላይ የተበተኑት ፍርስራሾች በምድር ዙሪያ በሰዓት 28000 ኪሎ ሜትር በመብረር ላይ ለሚገኙት የጠፈር ምርምር ጣቢያዎች እጅግ አደገኛ መሆናቸው ተመልክቷል። የሩሲያ መከላከያ ሚኒስቴር በዛሬው መግለጫው ሙከራውን ማድረጉንና ሳተላይቱንም ማውደሙን አስታውቆ ይሁን እንጂ

ዩናይትድ ስቴትስ የቀሩት ስብርባሪ ቅሪቶች ተሽከርካሪዎቹን የጠፈር ጣቢያዎችና የጠፈር መንኮራኩሮችን ወይም የጠፈር ምርምሮችን ያልጎዱና የማይጎዱ መሆኑን ታውቃለች ብሏል። የዩናይትድ ስቴትስ ባለስልጣናትን መግለጫ ግብዝነት ብሎታል። አንድ የኢራን የባህር ኃይል ሄሊኮፕተር ባለፈው ሳምንት ውስጥ በኦማን ባህር ሰላጤ አካባቢ ሲጓዝ በነበረና በውሃና በየብስ ከሚጓዘው

አምፊቢየስ ከሚባለው የዩናይትድ ስቴትስ የጦር መርከብ 23 ሜትር ርቀት ላይ ቀረብ ብሎ መብረሩን የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። የፔንታጎን ቃል አቀባይ ጆን ከርቢ ትናንት ለጋዜጠኞች በሰጡት መግለጫ ሄሊኮፕተሩ ይበር የነበረው ደህንነቱ ባልተጠበቀና የሙያ ሥነ ምግባር ባልጠበቀ ሁኔታ ውስጥ መሆኑን ጠቅሰው ከባህሩ ውሃ 3 ሜትር ከፍ ብሎ ባለ ርቀት ወደ ታች በመውረድ

የዩናይትድ ስቴትስ መርከብን ሦስት ጊዜ ዞሮ መሄዱን ተናግረዋል። እንዲህ ዓይነቱ የጦር በረራ በተለይ በዚህ ጉዳይ የኢራን ባህር ኃይል እንዲያለ ስህተት ሲፈጽም ይህ እንደ ትንኮሷ ተቆጥሮ ግጭት ሊያስነሳ የሚችል ስህተት ሊፈጥር እንደሚችል ተመልክቷል። የማይናማር ወታደራዊ ገዢ የቀድሞ የሲቪል አስተዳደር መሪ በሆኑት አውንሳንሱኪ ላይ አዲስ ክስ መመስረቱን በዛሬ ዕለት አስታወቀ ግሎባል ኒውስ

ኦፍ ማይናማር በሚባለው የአገሪቱ የመገናኛ ብዙሃን ላይ ዛሬ እንደተገለጸው የ76 ዓመቷ ሳንሱኪ ከሌሎች 15 ባለስልጣናት ጋር ከምርጫ ማጭበርበር ጋር በተያያዙ በርካታ ክሶች ተመስርቶባቸዋል። ሳንሱኪ ባለፈው ህዳር በተካሄደው ጠቅላላ ምርጫ እጅግ ከፍተኛ በሆነ ድምፅ ማሸነፋቸው ይታወቃል። የማይናማር ወታደራዊ መንግስትን ለመቃወም ከወጡ ተቃዋሚ ዜጎች መካከል

እስካሁን ከ1255 በላይ ሰዎች መገደላቸው ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችን ነው።

ማክሰኞ ህዳር 7 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ሺጋንግቻንግ ነው። በቀጥታ የስርጭት ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል።

የራዲዮ በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብርስ

የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብሎ የሚጠሩት ታጣቂዎች በወረራ ይዘዋቸው በነበሩት የአማራ ክልል አካባቢዎች በብዙ ቢሊዮን የሚቆጠር የንብረት ውድመት አድርሰዋል ሲል የአማራ ክልል መንግስት አከሰሰ። ውድመቱ የግብርና ምርቶችንና በቅርቡ በህወሀት ታጣቂዎች የተያዙትን የደሴና ኮምቦልቻን ከተሞች አይጨምርም ሲል የክልሉ የፕላንና ልማት ቢሮ አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።

የአማራ ክልል ፕላንና ልማት ቢሮ ኃላፊ አቶ አነሙት በለጠ በአማራ ክልል በህወሀት ታጣቂዎች ስር ባሉና ነፃ በወጡ የተለያዩ አካባቢዎች በሰው ህይወት እና በንብረት ላይ የከፋ ጉዳት ማድረሳቸውን ይናገራሉ። በዚህም ይላሉ አቶ አነሙት፣ ሁለት መቶ ሰማንያ ቢሊየን ብር የሚጠጋ የሀብት ውድመት ደርሷል። ህወሀት ያደረሰው የውድመት መጠን መረጃ የአማራ ክልል በቅርቡ ያካሄደውን የዳሰሳ ጥናት መነሻ ያደረገ መሆኑንም ጠቁመዋል።

አይነት አካባቢ ያለውን መነሻ በማድረግ የተጠኑ ናቸው እና ጠቅላላ ወደ ሁለት መቶ ሰባ ዘጠኝ ነጥብ አምስት ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው። እንግዲህ በሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው። ማሻሻል ይጠይቃል። ይጨምራል። በጣም ይጨምራል።

ይህ የክልል አቀፍ የዳሰሳ ጥናት የተካሄደው ህወሀት ወረራ በፈጸመባቸው እና ነጻ በወጡ የተለያዩ ዞኖች በሚገኙ አርባ አምስት ወረዳዎች ነው ብለዋል አቶ አነሙት። የዳሰሳ ጥናቱ በቅርቡ ደሴና ኮምቦልቻ የተፈጸመውን እና የአርሶ አደሮችን ሰብል አይጨምርም ነው ያሉት አቶ አነሙት። ከፍተኛ የሆነ ውድመት የደረሰው ደግሞ ግብርናው ላይ ነው። ያው የግል ሰብልም ላይ፣ ሳም ላይ የምርምር ተቋማትም እንደዚህ ብሎ ትልቁን ድርሻ የግብርና ይይዛል

ሀይቅ፣ ደሴ፣ ኮምቦልቻ ሳይያዝ በፊት የነበረ ነው። እዛ በኋላ በጣም ሰውጣ አለው ኮምቦልቻን ደሴም ነው ከአማራ ከተሞች ብቻ ሳይሆን ኢትዮጵያም ውስጥ ካሉ ከተሞች ትልቅ የሆነ ኢኮኖሚ እንቅስቃሴ ያለው ነው። ኢኮኖሚ ሴንተር ነው። ስለዚህ ሁለቱ ሲጠኑ በጣም ሰፊ ደፍር ይገበታል። ብዙ ነው የሚሆነው ውድመቱ። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም

ከ1200 በላይ ሆስፒታሎች ጤና ጣቢያዎችና ጤና ኬላዎች ላይ ወራሪ ብለው በጠሩት የትግራይ ኃይል መውደማቸውን ገልጸው በዚህም ስድስት ሚሊዮን የሚጠጋ ሕዝብ የጤና አገልግሎት እንዳያገኝ ሆኗል ብለዋል። ከ28 ያላነሱ ሆስፒታሎች ከ258 ያላነሱ ጤና ጣቢያዎች ከ941 ያላነሱ ጤና ኬላዎች አሁን ላይ

አገልግሎት የተቋረጠባቸው ሁኔታ ነው ያለው። በዚህ ውስጥ እንግዲህ ከፍተኛ ውድመትና ከፍተኛ ዘረፋዎች ተካሂደዋል። ከስድስት ሚሊዮን ያላነሰ የህብረተሰብ ክፍል አሁን በወደሙ ጤና ተቋሞች ላይ ይኖራል ተብሎ ይገመታል። ስለዚህ በይሄ አገልግሎቱ የጤና አገልግሎት መሰረታዊ የጤና አገልግሎቶች ተቋርጠዋል። ስለዚህ እነዚህን የተቋረጡ አገልግሎቶች

እንግዲህ ነጻ እየሆነ ሲሄድ በአስቸኳይ ለመሙላት ከፍተኛ ጥረት እያደረግን ያለንበት ሂደት ነው ያለው። በትምህርት ዘርፉም ቢሆን በቅርቡ ከክልሉ ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጋር የአሜሪካ ድምፅ በነበረው ቆይታ ህወሀት ከ1500 በላይ የትምህርት ተቋማትን ማውደሙን ገልጸዋል። በዚህም ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንዲፈናቀሉ

ሆነዋል ብለዋል። አቶ ጌታቸው ወደ ሁለት መቶ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት ከአንድ ሺ ሶስት መቶ በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል፣ ወይም ተቀዷል፣ ወይም ከጥቅም ውጭኗል ማለት ነው። በራቸው፣ የመማሪያ ክፍላቸው፣ ወይም ወንበራቸው ተጭኖ ሂዷል። ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊየን በላይ ተማሪዎች ተፈናቅለው ያሉበት

የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ ሲያጠቃልሉ ከላይ የተጠቀሱትን መሰረተ ልማቶችና በመንገድ በድልድዮች፣ በመስኖ፣ በግብርና፣ በባህልና ቱሪዝም

በገንዘብ በውሃ በኢንዱስትሪና ኢንቨስትመንት እንዲሁም በንግድና ሌሎች አገልግሎት ሰጪ ተቋማትም የከፋ ጉዳት በማድረሱ በጥቅሉ 280 ቢሊዮን ብር የሚጠጋ ሀብት ወራሪ ብለው በጠሩት የትግራይ ኃይል መውደሙን አስረድተዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ በአማራ ክልል በህወሀት የተያዙ አካባቢዎችን መልሶ ለማቋቋምና ተፈናቃዮችን ለመርዳት በውጭና በሀገር ውስጥ የሚገኙ ኢትዮጵያውያን

እስካሁን 1.5 ቢሊዮን ብር የገንዘብ ድጋፍ እያደረጉ መሆናቸውን ተናግረዋል ህብረተሰቡ በጣም ጥሩ እንቅስቃሴ እያደረገ ነው በተለይ የውጭ ዲያስፖራም ካሁን በመንግስት አካውንት አስገብተው አያውቁም አሁን ባለን መረጃ በቅርብ እኔ አጋጣሚ ስለምከታተለው ወደ 33 ሚሊዮን ብር የሚሆን ወደ መንግስት አካውንት አስገብተዋል የክልሉ የመንግስት ሰራተኞች

ከንግዱ ህብረተሰብ ከአርሶ አደሮች ከከተማ ነዋሪዎች በአጠቃላይ ወደ 15 ቢሊዮን ብር በላይ ወደ ክልሉ አካውንት ገብቷል። በንጹሐን ዜጎች ግድያ በአስገድዶ መድፈር በንብረት ዘረፋና ውድመት በተደጋጋሚ የሚከሰሰው ህወሓት ተመሳሳይ ውንጀላዎችን እንደማይቀበላቸው ሲገልጽ መቆየቱ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው የምርመራ ውጤት በህወሓት ኃይሎች ቁጥጥር ስር በነበሩ የአማራ ክልል ከተሞችና የገጠር ስፍራዎች ሁሉ በግልና

በመንግስት ንብረቶች ላይ ሰፊ የሆነ ዘረፋና የንብረት ውድመት መፈጸሙን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። በሌላ በኩል ትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል

ሆነ የህወሀት ባለስልጣናት ታጣቂዎቻቸው በሰላማዊ ሰዎች ላይ እያደርሷቸዋል የተባለውን የሰብአዊ መብት ጥሰቶችም ሆነ የንብረት ውድመቱን አይቀበሉም። በአንጻሩም ትላንት በሰጡት መግለጫ በትግራይ ክልል ለደረሱ ጥፋቶች ካሳ እንጠይቃለን ብለዋል። ባለፈው ሳምንት

ታጣቂዎች በአማራ ክልል የሚገኙ ከተሞችን ተቆጣጥረውበት በነበሩባቸው ጊዜያት ዘግናኝ በሆነ ሁኔታ ሴቶች የምንፈሩ ወንጀል ፈጽመዋል በሚል የቀረበባቸውን ክስ ባስተባበሉበት መግለጫም ታጣቂዎቻቸው በስነ ምግባር የታነጹ በመሆናቸው እንዲህ ያለ ተግባር አይፈጽሙም ነው ያሉት። አድማጮች አሁን ወደ ተከታዩ ርዕስ እንውሰዳችሁ።

የትግራይ ኃይሎችን ትደግፋላችሁ፣ ትረዳላችሁ በሚል በርካታ የትግራይ ብሔር ተወላጆች አዲስ አበባ ውስጥ እየታሰሩ ናቸው ሲል መረጃዎች እየወጡ ነው ሲል አሶሺየትድ ፕሬስ ዘገበ። የተባበሩት መንግስታት ድርጅት ቢያንስ አንድ ሺህ የሚሆኑ የትግራይ ብሔር ተወላጆች መታሰራቸውንና ሁኔታው ወትሮም አሳሳቢ ነው ያለውን የአገሪቱን የመብቶችና የሰብአዊ ድጋፍ እንዳያባብሰው እንደሚሰጋም ተናግረዋል። ሀብታሙ ስዩም የአሶሺየትድ ፕሬስ ዘገባ እንዲህ አሰናድቶታል።

ሰዓቱ መሽቷል። ከስራ ነው የምትወጣው? መታወቂያ ይኖራል? ብርቱካናማ ሰደር እየለበሱና በትር የያዙ ወጣቶች በአዲስ አበባ ጎዳናዎች ላይ ቅኝት እያደረጉ ሰዎችን መታወቂያ ይጠይቃሉ ያሉ ሉል ሐሰን በመሰል ቅኝት ላይ ተሳታፊ ከሆኑ የማህበረሰብ ፖሊስ ወይም የአካባቢ ጥርነፋ ጓዶች መካከል አንዱ ነው። አሁን ሮንድ እያደረግን ነው፣ የአካባቢ ሰላም እየጠበቅን ያለ ነው የምታዩት። ወጣት ጋር ማለት ነው። ሌላም ወጣት አለ። እነሱ በምድብ በምድብ ሆነን ነው

አሁን የቀረ ነው ምድብ እኛ ነን መጨረሻ ላይ ምድብ ከሰጠን በኋላ ነው የምንወጣው። ልዑል ከምሽት ቅኝቱ ጎን ለጎን እሱና መሰል የማህበረሰብ ፖሊስ ወይንም ጥበቃ አባላት ማህበረሰቡን የማረጋጋት ተልዕኮ እንዳላቸውም ይጠቁማል። አንደኛ የጦርነቱ አካል ፕሮፓጋንዳ ነው እና አሁን እሱን እኛ አሁን ያን የምንከታተልበት ጊዜ አይደለም። ሰውን ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው

እውነቱ ደግሞ ይሄ ነው። ከመንግስት አካል የሚተላለፈው ነው ምናምን የሚሊሆን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው። በመሰል የምሽት ቅኝቶችና በአስቸኳይ ጊዜ አዋጁ አተግባበር የትግራይ ብሔር ተወላጆች ወከባ እየደረሰባቸው መሆኑን የሚናገሩ አሉ። ማንነታቸውን ሳይገልጹ ሀሳባቸውን ለአሶሽየትድ ፕረስ የገለጹት ሰው እየተጋፈጡ ያሉትን ሁኔታ እንዲያብራራሉ ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የሱ መረጃ አስተላላፊ እንደሆንክ

እንደዛ ተብሎ ነው። ሰርቶ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እዚህ እየከበድን ነው። ቋንቋችን መናገሩ እና በጣም ተቸግረን ነው ያለ ነው። ቤት እየዋለ ነው አሁን መውጣት ካልቻል ነው። በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አዋጅ ተብሎ የባሰበ ያለምንም ምክንያት ዝም ብሎ ማጎር ነው።

ወዴት እንደሚወሰድ አይታወቅም። የኢትዮጵያ መንግስት በቁጥጥር ስር እያዋልኳቸው ያለሁት ህወሓትን ይደግፋሉ ተብለው የሚጠረጠሩ ሰዎችን ነው ይላል። ይሁንና የሰባዊ መብት ተሟጋች ቡድኖች፣ ጠበቃዎች፣ የታሳሪዎቹ ዘመዶችና የኢትዮጵያ ሰባዊ መብት ኮሚሽን ህጻናትንና አረጋውያንን የጨመረው እስራት ብሔርን ወይንም ማንነትን መሰረት ያደረገ ነው ሲል ይሟገታሉ። የዓለም አቀፉ ቀውስ ቡድን ወይንም አይሲጄ የኢትዮጵያ አጥኚ ዊልያም ዴቪድሰን አንዱ ናቸው።

የታጣቂ ቡድኖቹን እንቅስቃሴዎች ይደግፋሉ ወይም ከእነርሱ ጋር ይተባበራሉ ብለው ባለሥልጣናቱ የሚጠረጥሯቸውን ሰዎች ያለ ፍርድ ሂደት መያዝ እንዲችሉ የሚፈቅደው የአስቸኳይ ጊዜ አዋጅ ጸድቋል። የትግራይ ተወላጆች በተለየ ስፍራ ወይም ማጎሪያ ይቀመጡ ዘንድ በለውጥ አቀንቃኞች የቀረበውን ጥሪ የተከተለው የመንግስቱን እርምጃ ጥርጣሬን ጨምረዋል። ከታጣቂዎች ጋር ይተባበራሉ በሚል በተጠረጠሩ ሰላማዊ የትግራይ ተወላጆች ላይ ያለ አንዳች ትዕግስት እርምጃ እንዲወሰድ ምክንያት ሆኗል።

በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች አዋጁን ተከትሎ በጅምላ ታስረዋል። ሁኔታው በእጅጉ አሳሳቢ ነው። የትግራይ ኃይሎች የአማራ ከተሞች የሆኑትን ደሴንና ኮምቦልቻን ከተቆጣጠሩ ወዲህ ደግሞ እስራቱ አይሏል። የትግራይ ኃይሎች ወደፊት መግፋታቸውን የሚቀጥሉ ከሆነ በትግራይ ተወላጆች ላይ ጭቆናውና የደቦ ጥቃቱ በመላ ሀገሪቱ ይጨምራል ብሎ ለማሰብ ምክንያት ያለ ይመስለኛል።

በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ቢሮው የአስቸኳይ ጊዜ አዋጁ ከወጣ ወዲህ በትንሹ አንድ ሺህ ሰው መታሰሩና

ሰዎች የተያዙት ደግሞ ከትግራይ ኃይሎች ጋር ንክክ ያላቸው ወይንም ደግፋቸዋል በሚል መሆኑን የሚያሳዩ ሪፖርቶች እንደደረሱት አስታውቋል። አሶሽትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል የአስቸኳይ ጊዜ አዋጁ ወትሮውንም ባደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። የአዋጁ አንቀጾች ያለቅጥ የሰፉ የተድበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች

የእጅ አዙር ድጋፍ መስጠትን እስከ ማካተት ድረስ የሚደርሱ መሆናቸውንም ጠቅሰዋል። የተባበሩት መንግስታት ድርጅት የኮንትራት ተቀጣሪ የሆኑ 34 የጭነት ተሽከርካሪ ሾፌሮች አሁንም ታስረው እንደሚገኙ ያስታወሱት ትሮትል

አያያዛቸው አሳሳቢ መሆኑን አመልክተዋል። በዚህ ዘገባ ውስጥ ለተነሱ ጭብጦችና ክሶች ምላሽ እንዲሰጡ ለመጠየቅ ደጋግመን የደወልንላቸው ኢትዮጵያ መንግስት ባለስልጣናት ስልኮቻቸውን ሳያነሱ ቀርተዋል። ይሁን እንጂ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ በወቅታዊ ጉዳዮች ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናትና ለሚዲያ ባለሙያዎች በሰጡት ማብራሪያ ህወሓት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ መንግስት የተረጋገጠ መረጃ እንዳለው ተናግረዋል።

ህወሓት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል። የአስቸኳይ ጊዜ አዋጁ ከወጣ በኋላ የሚደረጉት ፍተሻዎች ህገወጥ መሳሪያዎችን ለመሰብሰብና የህብረተሰቡን ደህንነትና ጸጥታ ለመጠበቅ ያለሙ መሆናቸውንም የመንግስቱ ባለስልጣናትና የኮሚኒኬሽን አገልግሎት ማስታወቁ ይታውሳል።

ሀብታሙን ለዘገባው አመሰግናለሁ። አድማጮች ተከታዩም እዛው አዲስ አበባ ያቆየናል። የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የህልውና ዘመቻ የጋራ ግብረ ኃይል ማቋቋሙን አስታወቀ። የዘመቻ ግብረ ኃይሉ በአዲስ አበባ ከተማ እስከ ወረዳ ድረስ የተዘረጋ መዋቅር እንዳለውም አስታውቋል። ጦርነቱን በገንዘብ ለመደገፍ እንዳቀዱም ገልጠዋል። መለስካቸው አማ ተከታትሎታል። የህልውና ዘመቻ ግብረ ኃይሉ ዛሬ ይፋ ባደረገው መግለጫ

ከዋናው ግብረ ኃይል ስር የተለያዩ ኮሚቴዎችን አዋቅሮ በአጭር ጊዜ ውስጥ የሚተገበር መርሃ ግብር መንደፉን ይናገራል። በመላ ከተማዋ የሚገኙ ወረዳዎችም የሀብት አሰባሳቢ፣ የደህንነትና፣ የጸጥታ የአደረጃጀት፣ የሕዝብ ግንኙነትና ቅስቀሳ እንዲሁም የሰው ኃይል ምልመላና ሥልጠና ኮሚቴዎችን አዋቅሮ ወደ ሥራ መግባቱን አስታውቀዋል። አክሎም የከተማዋ ነዋሪ ሕዝብ ከዕለት ጒርሱ በመቀነስ ለሕልውና ዘመቻው

ባለመታከት የበኩሉን ድጋፍ እንዲሰጥ ጥሪ አቅርበዋል። የብልጽግና ፓርቲ አባልና የጋራ ምክር ቤቱ ጸሐፊ አቶ ኤፍሬም አሰፋ ግብረ ኃይሉ ቅድሚያ የሰጣቸውን ተግባራት እንዲህ ሲሉ ገልጸዋል። በዋነኛነት የዚህ ጦርነት ትልቁ ችግር የፕሮፓጋንዳ ነው። ስለዚህ በተሳሳተ መንገድ ህዝቡ፣ ደጋፊዎቻችን፣ አባሎቻችን እንዲደርሳቸው በማድረግ ህዝብ እንዲረበሽ እየተደረገ ነው ያለው። ስለዚህ ይህንን የሚከላከል ስራ እንሰራለን። የፕሮፓጋንዳ ስራው ላይም

መረጃ ለህብረተሰቡ በማድረስ እንደዚሁም ደግሞ ትክክለኛ መረጃ ወደ ህብረተሰቡ እንዲደርስ በማድረግ የበኩላችንን ሚና መጫወት አለብን ብለን እየሰራን ያለን። ሌላው ጦርነቱ ሀብት ይፈልጋል። የሀብት ማሰባሰብ ስራም እንሰራለን። ቢያንስ በተፎካካሪ ፓርቲው እስከ ሃምሳ ሚሊዮን ብር የሚደርስ በአይነትም በቁስም፣ እንደዚሁም ደግሞ በገንዘብ ከአባሎቻችን፣ ከየፓርቲያችን፣ ከደጋፊዎቻችን እና ከከተማ

አሰባስበን በገንዘብም ይህንን ጦርነት የምንደግፍበትን ሁኔታ እንፈጥራለን። የግብረ ኃይሉን አደረጃጀትና ከመንግስት አካላት ጋር ይኖራል የተባለውን የቅንጅት አሰራር ደግሞ የግብረ ኃይሉ የህዝብ ግንኙነት ኃላፊና የዜማ አመራር አባል አቶ አበበ አካሉ አብራርተዋል። እስከ ወረዳ ያለው መዋቅር እየዘረጋን ነው። እስከ ወረዳ ያለው ልዩ ግብረ ኃይል ከየፓርቲዎች የተወጣጡ የሰው ኃይል አሰባስበው ይዘው ይህን ስራ እየሰሩ ነው ያሉትና መረጃም እንደልብ ልብ ያደርሱናል።

ተገቢውን ስራም ከጸጥታ ኃይሎች ጋር እየሰሩ ነው። ይሄንን የተቀናጀ እንዲሆን በጣም በተበታተነ መልኩ የሚሆን ከሆነ አደጋው የከፋ ነው የሚሆነው። በተቀናጀ መልኩ እንዲሆን ነው ያደረግነውና ይሄ እየሄድንበት ያለ ነው። በጣም ጊዜ የሚሰጥ አይደለም። ምንም ጥርጥር የለውም። እያንዳንዷ ደቂቃና ሰዓት ምን ያክል ዋጋ እያስከፈለችን እንደሆን እያየን ነው። ትናንትና ጭና ደሴ ጭፍራ ነበረ የእርዳታ እንትንም የሚደርሰው ዛሬ ግን አጠገባችን እየመጣ ነው። ይሄንን ለመከላከል መንግስትን አንኳኩተን በየጊዜው እየጠየቅን ነው። አሁንም በዚህ በጋራ ምክር ቤቱ

ወይም ባዋቀር ነው ልዩ ግብረ ኃይል፣ ወደ መንግስት እየቀረብን ስለሆነ ያለውን ነገር ሁሉ አብሮ ከእኛ ጋር ተባብሮ እንዲሰራ፣ የሀሳብ ልዩነት ሳይሆን ዛሬ የአገር ጉዳይ ያገባናል የምንል ሰዎች በጋራ ከመንግስት ጋር እየሰራ ነው። መንግሥት የሚያስፈልገውንም እገዛ እያደረግን ነው። እሱም የተኛበትን ያንቀላፋበትን ቦታ እያንኳኳን እንዲነቃ እያስገድድ ነው ያለውና ይሄንን ማየት ተገቢ ነው። ምክንያቱም አሁን

የኢትዮጵያ ችግር እንዲህ እንድንሰባሰብ አስገድዶናል። በመጨረሻም የአዲስ አበባ የህሉና ዘመቻ አስተባባሪ ግብረ ኃይል መግለጫ ከጥቂት ቀናት በፊት በውጭ አካላት የፌዴራል ኃይሎች በሚል አጠራር ተሰባስበዋል ያላቸውን ኃይሎችም አውግዘዋል። የአዲስ አበባ ከተማ ተፎካካሪ ፓርቲዎች ምክር ቤት ከኢትዮጵያ ተፎካካሪ ፓርቲዎች የጋራ ምክር ቤት የተለየ አቋም እንደሌለውም የአመራር አባላቱ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ከኮቪድ-19 ርዕስ ጋር የሚያቆየን ነው። ኢትዮጵያ ጸረ ኮቪድ-19 ክትባትን በዘመቻ መልክ መስጠት መጀመሯን አስታወቀች። ለ15 ቀናት የሚቆይ አገር አቀፍ ዘመቻ መጀመሩን በማስመልከት በዛሬው ዕለት ለጋዜጠኞች መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ በዘመቻው ቅድሚያ የሚሰጣቸው በጸጥታ መደፍረስ ሳቢያ በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ናቸው ብለዋል። በሌላ በኩል በደቡብ ክልል

በአስር ቀናት ውስጥ ከ ከአንድ ነጥብ አምስት ሚሊዮን በላይ የክልሉን ነዋሪዎች ለመከተብ መዘጋጀቱን የክልሉ ጤና ቢሮ አስታውቋል። ፀሐይ ዳምጠውና ዮናታን ዘብድዮስ ያጠናቀሩትን ዘገባ ፀሐይ ታቀርበዋለች። የኮቪድ-19 ስርጭትን ለመከላከል ከሚደረጉ ጥንቃቄዎች ጎን ለጎን ክትባቱን ተደራሽ ማድረግ ተገቢ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ

የክትባት ዘመቻ ማስጀመርን በተመለከተ ለጋዜጠኞች በሰጡት መግለጫ ተናግረዋል። በአሁኑ ሰዓት እንደ ሀገር አሁን የሰጠነው አምስት ነጥብ አንድ ሚሊዮን ዶዝ ሳይጨምር በእጃችን ወደ ስምንት ሚሊዮን ዶዝ የሚጠጋ ሀገር ውስጥ አለን። በቅርብ ቀናት ደግሞ ወደ ዘጠኝ ነጥብ ስድስት ሚሊዮን ዶዝ ደግሞ ተጨማሪ የሚገባ አለን። ስለዚህ ይህንን አጠቃላይ ስንደምረው ከሀያ ሚሊዮን በላይ ከሰጡት አምስት ነጥብ አንድ ሚሊዮን ጋር ስንጨምረው ከሀያ ሚሊዮን በላይ የሚያልፍ ነው። ስለዚህ አሁን የክትባት እጥረት የሚለው ነገር ለጊዜውም ቢሆን የተፈታ ነው። እንግዲህ ሀያ ሚሊዮንም ስንል መቶ

ሚሊዮን ሚሊየን ሕዝብ ጋር ስናወዳድረው አሁንም ብዙ ነው። ነገር ግን ተደራሽ መሆን ያለበት ከበር ማድረግ የሚችል በቂ ዶዛ አለን። በዚህ ወደዚህ ዘመቻ መግባት የፈለግንበትን ምክንያት በርካታ ክትባቶች ስለገቡ በስፋት ማህበረሰቡንም ንቅናቄ ፈጥረን ማህበረሰቡም ይሄን ክትባት መውሰድ ይሄን ወረርሽኝ ለመቆጣጠር እና ራሱንም ለማዳን ለመጠበቅ ቁልፍ እንደሆነ ተረድቶ በጋራ ከሁሉም ጋር ተረባርበን ይሄንን ክትባት ወደ ማህበረሰቡ ተደራሽ ለማድረግ ነው።

አስትራዜኒካ፣ ፋይዘር፣ ጆንሰን እንደ ጆንሰን እና ሲኖፋርም የተሰኙ ጸረ ኮቪድ-19 ክትባቶች በኢትዮጵያ እየተሰጡ እንደሚገኙ የገለጹት የጤና ሚኒስትሯ በቂ የሆነ ክትባት በመኖሩ በመጠለያ ውስጥ ለሚገኙ ተፈናቃዮች ቅድሚያ መሰጠቱን ገልጸዋል። ሌላው ትኩረት የሰጠነው ተፈናቀሉ ማህበረሰቦቻችን በተለይ ብዙ በአንድ ቦታ ላይ ተሰባስበው የሚኖሩበት ሁኔታ

በሽታውንም ለመከላከል አስቸጋሪ ስለሚያደርገው ክትባት ተደራሽ መሆን ያለባቸው ቅድሚያ ከሚሰጣቸው ማህበረሰብ ክፍሎች ናቸው። ስለዚህ በተለያዩ የተፈናቀሉ መጠለያ ጣቢያዎች ላይ ይሄ ክትባት እንዲሰጥ ሰፊ ስራ እንደ ከክልል ጤና ቢሮዎች ጤና ሚኒስቴርም፣ እንደዚሁም አጋር ድርጅቶችም በቀላሉ እኛም ተደራሽ ማድረግ የማንችልባቸው ቦታዎች ላይ ደግሞ በአጋር ድርጅቶች በኩል እንዲሰጥ ስራዎች እየተሰሩ ነው።

ስለዚህ ይሄ በተለይ በዚህ ዘመቻው ላይ አንዱ ትኩረት የተሰጠው የተፈናቀሉ ወገኖችን በዚህ ሁኔታ ተደራሽ ማድረግ ነው። በሌላ በኩል የደቡብ ክልል ለአስር ቀናት የሚቆይ ተመሳሳይ የክትባት ዘመቻ የተጀመረ ሲሆን የክልሉ የጤና ቢሮ ኃላፊ እና የጤና ፕሮግራሞች ዘርፍ ኃላፊ አቶ መና መኩሪያ ወረርሽኙ እያደረሰ ያለው ጉዳት እየተባባሰ በመሄዱ ክትባቱን መስጠት አስፈላጊ መሆኑን ተናግረዋል።

ክትባቱ በመንግስት ጤና ተቋማት እየተሰጠ መሆኑን ገልጸው መሰረት በሌላቸው አሉባልታዎች የተነሳ ግን የሚከተቡ ሰዎች ቁጥር አነስተኛ መሆኑን ገልጸዋል የመጀመሪያና ሁለተኛ ዙር ክትባት እንደምትሰጥም አቶ መና ጠቁመዋል በዚህ ክትባት የምንሰጥባቸው ቀናት ውስጥ ታላሚ የሆኑት ከ ከአንድ ነጥብ አምስት ሚሊዮን በላይ የሆኑ ሰዎች ይከተባሉ ተብሎ ነው የሚጠበቀው

እንግዲህ ያው ለዚህ ክትባቱን ለመስጠት እኛ ዝግጅት አጠናቀናል። ከተለያዩ ማህበረሰብ ክፍል አካላት ከተጽዕኖ ሊፈጥሩ የሚችሉ ማለትም ያው ማህበረሰቡ የሚሰማቸው አካላት ከሃይማኖት አባቶች እንደዚሁም ከሚዲያ አካላት የተለያዩ አካላት ጋር ምክክር አድርገናል። በክልሉ እስካሁን የተከተቡ ዜጎች አነስተኛ መሆናቸውንም ገልጸዋል። በደቡብ ክልል ውስጥ እስካሁን የተከተበ

ባለፉት ጊዜያት ከሰባት መቶ ሺህ በላይ ሰዎች ተከትበዋል ይሄ ማለት ብዙ አይደለም ከሶስት ፐርሰንት ካለን ህዝብ ያልዘለለ ነው ለዛ ነው አሁን በጣም ዘመቻውም አንድ ያስፈልጋል ብለን በደንብ ልንሄድበት ይገባል የምለውን ነገር ወስደን ነው እስካሁን ያው

ያ በጣም ብዙ ነው ብለን የምንወስደው አይደለም። አንደኛ ዙር ተከትበው ሁለተኛውን ለመውሰድ በመጠባበቅ ላይ መሆናቸውን የተናገሩት ወይዘሮ ፋንታይ ኃይሌ ስለ ክትባቱ ያላቸውን አረዳድ ሲገልጹ የኮቪድ ክትባት ወስጃለሁ። በመጀመሪያ ዙር ያው ምንም የሚያመጣው ሳይድ ኢፌክት የለም። እኔ በተከተብኩበት ወቅት ላይ በራሴ ላይ

ምንም የደረሰብኝ ነገር የለም። አብዛኛው ህብረተሰብ ይህን ተገናዝቦ ክትባቱን ቢወስድ ራሱንም ሆነ ህብረተሰቡን፣ ቤተሰቡን የሚያድንበት ሁኔታ ይኖራል ብዬ ያስባል። የክልሉ ነዋሪ ሲሳይ ዳዊት በበኩሉ አመለካከቱን ገልጠው እስካሁን ያልተከተበው ክትባቱ ላይ በሚቀርበው ትችት የተነሳ መሆኑን ተናግረዋል። ምክንያቴ ሁለተኛ ነገር ነው። አንደኛ ከእምነት ጋር የሚያያዙ ሰዎች አሉ። ግን አሁን ብዙ ሰዎች የኔ ቤተሰቦች ሁሉም ወስደዋል።

እኔ ብቻ ነኝ የለሰርኩት እና ያው በቅርቡ ወስዳለሁ ብዬ አስባለሁ። ይሄን ማለት አጣርቻለሁ በራሴ መልኩ እንዴት ነው ይሄ ነገር ከሃይማኖት ጋር የሚያገናኘው ነገር አለ ወይ የሚባለው ነገር አጣርቼ እውነቱ ላይ ስለደረስኩበት ያን ነገር ለመውሰድ አሁን ዝግጁ ነኝ። እስከ ህዳር መጨረሻ የክልሉን ሀያ በመቶ ህዝብ ለመከተብ እቅድ መያዙን የተናገሩት ኃላፊው በክልሉ አራት አይነት ክትባቶች ከውጭ መግባታቸውን አስታውቋል።

በኢትዮጵያ እስካሁን አምስት ነጥብ አንድ ሚሊዮን ጸረ ኮቪድ አስራ ዘጠኝ ክትባት መሰጠቱን እና ሶስት ነጥብ ሰባት ሚሊዮን የሚሆኑ ዜጎች ክትባቱን መውሰዳቸውን የጤና ሚኒስትሯ ዶክተር ሊያ ታደሰ አክለው ገልጸዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ።

ጸሐይና ዮናታንን ለዘገባዎቻቸው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። በዚህም በቀዳሚው ዘገባ ወደ ደቡብ ኢትዮጵያ ነው የምናቀናው።

ተጀምሮ ሳይጠናቀቅ አስር ዓመታት ያስቆጠረው የቦረና ውሃ ፕሮጀክት ይላል። የቦረና ዞን የመጠጥ ውሃ ፍላጎትን ለማሟላት ታስቦ ከአስር ዓመት በፊት ተጀምሮ የነበረው የውሃ ፕሮጀክት እስካሁን እንዳልተጠናቀቀም ነዋሪዎች ገልጠዋል የዞኑ የውሃና ኤነርጂ ቢሮ ለፕሮጀክቱ አለመጠናቀቅ የዲዛይን ችግር በምክንያትነት አቅርበዋል። ገልሞ ዳዊት ነው የተከታተለው።

የቦረና ዞን ዋና ኤነርጂ ቢሮ ኃላፊ አቶ ሊበን ዋቆ ፕሮጀክቱ የዞኑ ነዋሪዎች የመሠረተ ልማት ፍላጎት ለማሟላት በፌዴራል መንግስቱ የተቀየሰ መርሃ ግብር እንደነበር ያስታውሳሉ። አቶ ዋቆ በወቅቱ ተማሪ እንደነበሩ ገልጸው ፕሮጀክቱ ስታቀድ ነዋሪዎች በመስኖ እንዲያለሙና ለአርብቶ አደሮችም የሳር ምርት ለማቅረብ ያስችላል ተብሎ እንደነበር ያስታውሳሉ። ትራኮኒ ፕሮጀክት ቢሻን ኔትወርክ ቦረና ጀልቀብራቲ

የቦረና ውሃ ኔትወርክ በመጀመሪያ የዲዛይን ችግር ነበረበት። ስለምንጠቀመው የውሃ ማስተላለፊያ ቱቦና የውሃ መግፊያ ፓምፕ የተጠና ነገር አልነበረም። አቶ ሊበን በመጋዶ አካባቢ ተቆፍረው የሚገኙ ሁለት የውሃ ጉድጓዶችን በምሳሌነት አንስተው ለእነርሱ የተዘጋጀው የውሃ መተላለፊያ ደግሞ አንድ እና ትልቅ መሆኑን ይናገራሉ።

ከቀንጨሮ ኋላማ ከአም ገጨቲ ገር ሲሙ ደማ ጀነትን ቀበል ሆንኒ ከቀንጨሮ ወደ ሲሙ የሚሄደው መስመር በሰከንድ ሁለት መቶ ሀያ ስድስት ሊትር የሚያጓጉዝ መስመር ነው። ቀደም ሲል ተቆፍሮ የነበረው የውሃ ጉድጓድ በአንድ ሰከንድ ሰላሳ ዘጠኝ ሊትር የሚያመነጭ ነበር። አሁን አራት የውሃ ጉድጓድ ተቆፍሮ በሰከንድ አንድ መቶ ሰላሳ ዘጠኝ ሊትር ውሃ በማመንጨት ላይ ይገኛል። ስለዚህ ዲዛይን የመጀመሪያው ችግር ነው። በሌላ በኩል ደግሞ

የአይል አቅርቦትን በተመለከተ ቀደም ብሎ ጥናት አለመደረጉን ይናገራሉ። ከጉድጓድ እስከ ሲሙ ብቻ ውሃውን በጄኔሬተር ለመግፋት በሜትር ኪዩብ እስከ 42 ብር ይጠይቃል። ይህ የበታች አስተዳደር ወይም ህዝቡ ሊሸፍኑት የሚችሉት አይደለም። ፓምፑ የቦረናን የአየር ሁኔታ ያገናዘበ አይደለም። ቀን ቀን በጣም ስለሚሞቅ ውሃው የሚገፋው ማታ ላይ ነው። በዚያ ላይ ደግሞ የበጀት ችግርም አለበት።

በ1999 ዓ ም በፌዴራል መንግስት የተጀመረው የቦርናዋ ፕሮጀክት 200 ኪሎ ሜትር ውሃ መስመርን በአምስት ደረጃ ሰርቶ ለማጠናቀቅ የታሰበ ነበር። በብሊቆ፣ በገልጨት

ጎብሳ፣ ተልተሌና ሳሊት በሚባሉ ቦታዎች በየደረጃው ሊሰራ የነበረው ይህ ፕሮጀክት በአምስት ቢሊዮን ኢትዮጵያ ብር በአምስት አመት ተጠናቆ አገልግሎት እንደሚሰጥ ታምኖበት ነበር። የቦረና ውሃ ፕሮጀክት አፈጻጸም ደረጃን እንዲህ ነው ማለት አይቻልም። ምክንያቱም ለምሳሌ በመጋዶ በኩል ያለው የፕሮጀክቱ አካል የቱቦ መስመር ቦኖውና የውሃ ማከማቻው ተሰርቶ በመጨረሻ ለሙከራ ሲለቀቅ

የዲዛይን ችግር ስለታየበት ተቋርጧል። በዶሎ ወይም በጎብሳ በኩል ያለው የዲሎ ከሳሊት ተልተል ያለው መስመርም ቆሞ ከበጀት ውጭ ሆኗል። አሁን ስራው እየተከናወነ ያለው ከገልቸት ሲሙ፣ ከሲሙ አሬሮ ያለው መስመር ብቻ ነው። የዞኑ ነዋሪዎች አሁንም የመጠጧ ችግር እንዳሉባቸው ይናገራሉ። አቶ ተስፋይ ካሳይ የሜጋ ከተማ ነዋሪ ናቸው። የሮ ዴራፍ ኑረኪሱ ጅሩ ኑሞን ሲዩን ጎምና ባዲያን ፋቲን ጅርቱ

ለረዥም ጊዜ ተቸግረናል። ከተማ አካባቢ የምንኖር ሰዎች የታሸገ ውሃ ገዝተን መጠጣት እንችላለን። ገጠር አካባቢ ያሉት ግን በጣም ይቸገራሉ። ከብቶቻቸው የሚያልቁትም በውሃ እጥረት ምክንያት ነው። ወጣት ዋቆ ጃሬም የቦርና ዞን ድሬ ወረዳ የኮሚኒኬሽንስ ቢሮ ባልደረባ ነው። ስለ ቢሳሱን ገንድ ጩፍ ሴነኒ ፕሮጀክቱ ተጠናቆ ውሃው ለሁሉም ወረዳዎች ቢዳረስ ነዋሪው አይቸገርም ነበር

ቢያንስ ሽንኩርትና ድንች ዘርቶ መጠቀም ይቻል ነበር። በአሁን ወቅት ብዙ የቦረና ከብት እያለቀ ያለው በውሃ ጦት ነው። ፕሮጀክቱ የፌዴራል መንግስቱ አስጀምሮ ለክልሉ መንግስት አስረክቦ የነበረ ሲሆን አሁን ደግሞ ወደ ፌዴራል መንግስት መመለሱን የቦረና ዞን ዋና ኤነርጂ ቢሮ ገልጿል። አሁን የፕሮጀክቱ የመጀመሪያ ምዕራፍ የፌዴራሉ መንግስት በመደበው አንድ ቢሊዮን ብር ወጪ ስራው በመሰራት ላይ መሆኑን የኦሮሚያ ዋና ኤነርጂ ቢሮ ኃላፊ ኢንጂነር ሚሊየን በቀሌ ተናግረዋል።

አሮሳ ወራ ኦሮሚያ ኮንስትራክሽን ኮርፖሬሽን ስራውን የኦሮሚያ ኮንስትራክሽን ካምፓኒ ነው እየሰራ ያለው። በሁለት ወር ውስጥ ለማገባደድ እየሰሩ ናቸው። እኛ ደግሞ ከዚያ ወዲህ እንዲጨርሱ ጥያቄ እያቀረብን ነን። በዚህ ሳምንት በዚሁ ጉዳይ ላይ ስብሰባ ይኖረናል። በፕሮጀክቱ ላይ የምታዩትን ችግሮች በየደረጃው ለመፍታት ምክረ ሀሳብ አስቀምጠን

ከተባለው ቀነ ገደብ ወዲህ እንድጠናቀቅ እየሰራን ነው። ፕሮጀክቱ ወጪው ሰፊ በመሆኑ በመንግስት በጀት መሸፈን እንደማይቻል ገልጸው፣ አሁን የአፍሪካ ልማት ባንክ የተቀረውን ወጪ በብድር ለመሸፈን አዲስ ጥናት እንድናቀርብ ስለጠየቀን ያንን እንጨርሰን ለባንኩ ካቀረብን በኋላ ውሳኔውን የምንጠብቅ ይሆናል ብለዋል። ለአሜሪካ ድምጽ ገልሙዳዊት አዳማ

አመሰግናለሁ። ገልሞ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩም እዚያው ደቡብ ኢትዮጵያ ያቆየናል። በቀድሞ የደቡብ ክልል እየተመሰረቱ የሚገኙ ክልሎች የህዝቡን ችግር የሚፈቱ እንጂ ተጨማሪ ፈተና ውስጥ

ወይም ፈተና ይዘው የሚመጡ መሆን የለባቸውም ሲሉ አንዳንድ ምሁራን ተናገሩ። የክልሉ ጣፍንታም የሚወሰነው በኢትዮጵያ አንድነት ነው ሲሉ አስተያየት ሰጪዎቹ ተናግረዋል። ምሁራኑን ያወያየው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ይዞ ቀርበዋል። በሐዋሳ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት መምህር ዶክተር ንጉስ በላይ የደቡብ ክልል በተለያዩ ክልሎች መከፋፈሉ ማህበራዊ

ኢኮኖሚያዊና ፖለቲካዊ ፋይዳዎች ለህዝቡ ያስገኛሉ ብለው ያምናሉ። አስረኛ ክልል ሆኖ የተደራጀው የሲዳማ ክልልና አስራ አንደኛ ክልል ሆኖ የተደራጀ ያለው የደቡብ ምዕራብ ኢትዮጵያ ህዝቦችን ክልሎች በማሳይነት አንስተዋል። በሰላሙም አንጻር ስታይ በጣም ሰላማዊ የሰፈነበት ክልል ነው። ሁለተኛ ይሄ ክልል ከተመሰረተ በኋላ እንደ አዲስ ክልል አይመስርም

በስራ ክንውን፣ በጸጥታ ጉዳይ፣ በአስተዳደር ጉዳይ ከአንድ አመት በፊት የተመሰረተ ክልል አይመስልም። ስለዚህ ይህንን ነበር የህዝቡ ጥያቄ ሲጠይቅ የነበረው ና ይህንን ተመልሷል። በደቡብ ክልል የኮሚኒኬሽን ጉዳዮች ቢሮ ባልደረባ የሆኑት የአለም አቀፍ ግንኙነትና የፖለቲካል ሳይንስ ምሁሩ አቶ ዳየሞ ዳለ ግን የሀሳብ አይስማማቸውም። እነሱን ለመናገር ክልሎቹ ከፎርማሊ ከመገንጠል ከመገነጣጠል ውጭ በፕራክቲካሊ ገና አልተገነጠሉም ብን ሲዳማ ጋር

የንብረት ክፍልም አልተደረገ ከሁሉም በላይ ግን የሚመሰረቱ ክልሎች የይስሙላ ሳይሆን የህዝብ ፍላጎት የሚያሟሉና ችግር ፈቺ መሆን እንዳለባቸውም ዶክተር ንጉስ አሳስቧል። ፖለቲካዊ ፍላጎት ሊሆን ይችላል፣ ኢኮኖሚያዊ ፍላጎት ሊሆን ይችላል፣ ማህበራዊ ፍላጎት ሊሆን ይችላል። ይህንም ፍላጎታቸውን ለማሟላት ብዙ አስተዳደራዊ ችግራቸውን ለመፍታት ተብሎ ክልል ሲመሰረቱ እነዚህ የሚመሰረቱ ክልሎች ግን ችግር ውስጥ መግባት የለባቸውም። ስለዚህ ይህን ታሳቢ በማድረግ ክልሎች

መመስረታቸው በእኔ በኩል እኔ ብዙም ቅሬታ የለኝም በዚህ መልኩም የኢትዮጵያ ህዝብ እንዲረዳው በክልል አደረጃጀት ውስጥ ከግምት መግባት ያለባቸው ጉዳዮች ስለመኖራቸውም ተናግሯል አንደኛ የሀገሪቱ የኢኮኖሚ ደረጃ ምክንያቱም ክልል ሲመሰረት ብዙ ነገሮች ያስፈልጉሃል አንድ የሰው

ኃይል ያስፈልግሃል። የተማሪ የሰው ኃይል ክልሉ መምራት የሚችል ከክልል ዞን፣ ከዞን ወረዳ፣ ከወረዳ እስከ ቀበሌ ድረስ ህዝቡን ማስተዳደር የሚችል የተማሪ የሰው ኃይል ያስፈልግሃል። ስለዚህ ይህንን መሰረት ያደረገ መሆን አለበት። ሁለተኛ ኢኮኖሚው፣ ይህን ክልል ስትመሰርት ከክልል እስከ ቀበሌ ድረስ የተለያዩ ግብዓቶች ያስፈልጉሃል፣ የተለያዩ መሰረተ ልማቶች ያስፈልጉሃል። ሶስተኛ ደግሞ

ይሄንን ክልል ስትመሰርት ምን ታሳቢ ማድረግ አለብህ? የአካባቢና ዓለም አቀፋዊ የፖለቲካ ሁኔታ። ስለ ደቡብ ክልል ጠፈንታ የተጠየቁት የዓለም አቀፍ ግንኙነትና የፖለቲካል ሳይንሱ ምሁር አቶ ዳየ ሞዳሌ በበኩላቸው እየተበታተነ ያለውን የደቡብ ክልል የመጨረሻ የጣፈንታ ለመተንበይና ለመተንተን ክልሉ የተመሰረተበትን እስካሁንም አጨቃጫቂ የሆነውን የሽግግር ጊዜና የክልሉ ምስረታ መረዳት ያስፈልጋል ብሏል። ደቡብ ክልል ውስጥ ሲመሰረት እንግዲህ ክልሉ

በድርጅታዊ ማዕከላዊነት ስለሚመራ የህዝብ ጥያቄ የመመለስ ባህሪ አልነበረውም። በጣም የህወሓት ተጽዕኖ ያለበት ክልልም በጣም ከትግራይ የበለጠ ነው የሚባለው አንዳንድ በድርጅቱ ስር የነበረ ስለሆነ ከጭቆና ውጭ በራሱ በዲሞክራሲያዊ መንገድ ማቆየት አስቸጋሪ ሆነ። ስለዚህ ለውጡ እንደመጣ የሲዳማ በጣም ጦፈ። ከዚያ የሲዳማ ሲመለስ የተቀሩት እንዴት ይሁኑ የሚለው ላይ

በህገ መንግስታዊ መንገድም በሽምግልና መንገድም እየተሄደ በክላስተር በክላስተር ይደራጁ የሚል ሀሳቦች ቀረቡ። በዛ ሀሳብ መሰረት ክላስተር ከተባሉት ውስጥ አንደኛው ነው አሁን ደቡብ ምዕራብ የወጣው የቀሩትም ውስጥ በዛ ጊዜ በቀረበው መሰረት አሁን ከቀሩት ውስጥ አትሊስት ሁለት ይወጣል ተብሎ ነው የሚጠበቀው። በኢትዮጵያ ውስጥ የብሔርና የቋንቋ ፖለቲካ የበላይነትን የሚይዝ ከሆነ ክልሉ በዚህ መልክ መከፋፈሉ ክልሉንም ሆነ የክልሉን ህዝብ ተጎጂ ያደርጋል ብሏል። ደቡብ ክልል

ህብረ ብሔራዊ ስለነበረ አሁን ለመላው ኢትዮጵያ በህብረ ብሔራዊነት መንፈስ ከተሄደ አቅም ይኖረዋል። በብሔር ቁጥር ብቻ እየተሄደ ከሆነ ግን ደቡብ ክልል ከጨዋታ ውጭ ነው የሚወጣው። አሁን አሁን ተቃዋሚዎቹ ኢትዮጵያ ላይ ያው የተነሱ ተቃዋሚዎች እያደረጉ ባሉት መንገድ ከተሄደ ደቡብ ክልል ከጨዋታ ነው ከጨዋታ ውጪ ነው የሚሆነው። ስለዚህ የደቡብ ክልል ዋስትና የህዝቦቹ ዋስትና።

ኢትዮጵያ መቀጠሏ ነው። ከዛ ውጭ ግን ሲግኒፊካንት አለመሆኑም በደንብ አደጋ ላይ ያለው ማለት ነው። የደቡብ ክልል ከአንድ ህብረ ብሔራዊ ክልልነት ወደ ብዙ ክልልነት መለወጡ ምን ያመላክታል? የተባሉት ዶክተር ንጉስ ይሄ መንግስት ምን ያክል ለህዝቦች ራስ በራሳቸውን የመወሰን እድል እንደሰጣቸው ነው ትልቁ ስኬቱ። በተለይ እንደ ደቡብ ክልል አይነቱ ከዚህ በፊት ወደ አንድ የመጣበት እነዛ ውስጥ የተካተቱ ብሔር ብሔረሰቦችና ህዝቦች

ካለ ፍላጎታቸውና ከነሱ መሰረታዊ ጥያቄ አንጻር ሳይሆን የተመሰረተው በጥቂቶች ሰዎች ፍላጎት ነው የደቡብ ክልል ተብሎ የተመሰረተ ብለው በጥናትም አለ እስካሁን ድረስ ይህንን ጥያቄ የሚያነሱ ሰዎችን በህይወት ስላሉ በዚህ መሰረት ስለተመሰረተ ብዙውን ጊዜ በመንግስት ላይ ክሌም ያቀርቡ ነበረ። አቶ ዳያሞ ግን በዚህ ሀሳብ አይስማሙም። ብሔር ላይ ከተመሰረቱ ክልሎች በተለየ ህብረ ብሔራዊ ክልል ስለሆነ ለኢትዮጵያ በሙሉ ምሳሌ ይሆናል

የተባለለት ክልል የህዝብ ጥያቄ ባለመመለሱ ያው ዞሮ ዞሮ ወደ መበታተን ሄደ። አሁንም ቅድም እንዳልኩት ምንድን ነው የሚሆነው ፖለቲካል ሪያሊዝም ነው ፋክቱ ነው ይህን ያመጣው እንጂ ቆንጆ ነው ከሚል ነገር አይደለም። አቶ ዳያሞ በክልል መደራጀት የህዝብ ጥያቄ ይፈታል የሚል እምነት እንደሌላቸውም ይናገራሉ። በቅርብ ራስን ማስተዳደር አንድ ተደማጭ እንግዲህ ህዝቡ ለህዝቡ ቅርብ ኮንክ

ተደማጭ ሆነ፣ ማን ነው የህዝብ ጥያቄ ይመለሳል የሚል ነው። ግን ያ ይሆናል ወይ የሚለው ነገር ቅድም እንዳልኩ ነው። በአንድ ፓርቲ ስር ነው ያለው። እዚህ ሆኖ ያልመለሰ ሰውዬ የዞን አለቃ፣ የዞን ርዕሰ መስተዳድር አስተዳዳሪ ሲሆን ያልመለሰው ሰውዬ የክልል ርዕሰ መስተዳድር ሲሆን ይመልሳል ወይ ነው። አሁንም እሱ እጅ ነው። ስለዚህ ጥያቄው በዚህ ያልቃል የሚል ነገር የለኝም። ዞሮ ዞሮ ከግጭት

ሰው ሳይጋደል ምን ሳይል መልስ ነው መለሱ ነው እንደ ውጤት የምናየው እንጂ በኋላ ጥቅም ሊያመጣ የመቻሉ ጉዳይ አተያያቂ። ዶክተር ንጉስ ደግሞ ይህንን ብለዋል የሀገሪቱን የኢኮኖሚ ሁኔታ፣ የሀገሪቱን የፖለቲካዊ ሁኔታ፣ የሀገሪቱን ማህበራዊ ሁኔታ መሰረት ባደረገ ቢደራጁ አንድ ለሀገሪቷም ይጠቅማሉ፣ ሁለተኛ ለራሳቸውም ይጠቀማሉ።

አቶ ዳያሞም በደቡብ ክልል የሚቀርቡ በክልል የመደራጀት ጥያቄዎች የህዝብ ናቸው የተባሉ የሚቀርበውንም ትርክት እንደማይቀበሉ ገልጠው ይልቁንስ በተመሰረቱ ክልሎች መካከል መኖር ስላለበት ግንኙነት ተናግሯል። እንግዲህ ደቡብ ክልል አሁን ሳይኮሎጂካሊ ነገ ምንድን ነው የሚለውን መተንበይ የማትችልበት ማቀድ የማትችልበት ክልሉ ይቀጥላል ወይስ አይቀጥልም የሚለው ነገር ሁል ጊዜ መከራ የሚያሳይ እንደ ክልል ሆኗል። ስለ ነገ

ማቀድ የማይቻልበት ክልል ነው። ለምሳሌ አስር አመት መሪ እቅድ ምናምን ሲባል የባለሙያው ያው ለማስመሰል እንደሆነ አድርጎ ይወስዳል። ምክንያቱም ነገ ሊፈርስ ስለሚችል ነገር የጋራ ተቋም ተለቅ ያለ ተቋማት መገንባት አስቸጋሪ ነው። በጣም በስምምነት እና በመደጋገፍ ለመስራት መገደዳቸው አይቀርም፣ ደግሞ ይገደዳሉም። ህዝቡ የሚፈልገው እሱ ነው። ምሁራን ከቪኦኤ ጋር በነበራቸው ቆይታ አሁን በደቡብ ክልል በክልል ለመደራጀት ጥያቄ ያላቸው ዞኖች ወቅታውና

ሀገራዊ ሁኔታ መረዳት እንዳለባቸው አሳስቧል። ነገር ግን በጉዳዩ ላይ ሁለንተናዊ ምክክርና ውይይት እንዲደረግም አስገንዝቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ።

ዮናታንን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት

ንግድና ምጣኔ ሀብት ለምሽቱ የኢትዮጵያ ዳያስፖራ ጉዳዮች ጽፈት ቤትና አንዳንድ የትውልደ ኢትዮጵያ ማህበረሰብ አባላት አይዞን ኢትዮጵያ በሚል የሰየሙትን የገንዘብ ማሰባሰቢያና ማስተላለፊያ ቴክኖሎጂ መተግበሪያ መስራታቸውንና እየተጠቀሙበት መሆኑንም ለአሜሪካ ድምፅ መናገራቸውን በመግለጽ ይንደረደራል።

መተግበሪያው የትውልድ ሀገራቸውን ምጣኔ ሀብትና እንደ ሕዳሴ ግድብ ያሉ ፕሮጀክቶችን ለመደገፍ፣ በተጨማሪም በተለያዩ ቀውሶች ተጎጂ የሆኑ ወገኖቻቸውን ለመርዳት የሚያስችል መሆኑን የኢትዮጵያ ዳያስፖራ ጉዳዮች ጽፈት ቤትና የማህበረሰብ ልማት ዳይሬክተር አቶ ነብዩ ሰለሞንና የመተግበሪያው ተጠቃሚና አስተዋዋቂ አቶ ከባዱ በላቸው ተናግረዋል። ደረጀ ደስታ እንደሚከተለው ያቀርበዋል።

የዳያስፖራ ማህበረሰብ በዲፕሎማሲውና በፖለቲካው ረገድ የሚያደርጋቸው የድጋፍ እንቅስቃሴዎችን ከዘረዘሩ በኋላ ከዚህ በተጨማሪ በምጣኔ ሀብት ረገድ የሚያደርገውን ድጋፍ የኢትዮጵያ ዳያስፖራ ኤጀንሲ የማህበረሰብ ልማት ዳይሬክቶሬት አቶ ነቢዩ ሰለሞን አይዞውን ኢትዮጵያን በመጥቀስ እንደሚከተለው ያስረዳሉ። ዋነኛው ነገር ደግሞ በኢኮኖሚ ዘርፍ በተለይ በሀገሩ ላይ ኢንቨስት እንዲያደርግ፣ በረሚተንስ እንዲሁም ደግሞ ለሀገሩ ምርቶች ገበያ ለማፈላለግ ኔትወርክ ለመጠቀም ጥረት ያደርጋል። አይዞን ኢትዮጵያ ታዲያ በትልቁ እነዚህን እንቅስቃሴዎች

በተቀናጀ መንገድ በተግባር ላይ ወይም በስራ ላይ እንዲውል የሚያስችል ፕላትፎርም ነው ወይም ደግሞ መተግበሪያ ነው። አይዞን ኢትዮጵያ ዶት ኮም በተለይ ዲያስፖራው የሀገሩ ገጽታን ለመገንባት በሚያደርገው እንቅስቃሴ

ልዩ ልዩ የሀብት ማሰባሰብ ስራ እንዲሰራ እንዲሁም ደግሞ በሰው ሰራሽና ተፈጥሮ አደጋ የተፈናቀሉ ወገኖችን ድጋፍ ማድረግ እንዲችል እና በሀገር ውስጥ የሚከናወኑ ደግሞ ልዩ ልዩ ፕሮጀክቶችን ከንጹህ የመጠጥ ውሃ ጋር ሊሆን ይችላል፣ ከትምህርት ቤት ጋር ወይም ከትምህርት ስራ ጋር በተገናኘ ሊሆን ይችላል። በጤና ዘርፍ ልዩ ልዩ ፕሮጀክቶችን ፋይናንስ ማድረግ እንዲችል ታስበው የኢትዮጵያ ዲያስፖራ ኤጀንሲ ቻፓ ፋይናንሻል ቴክኖሎጂ ከሚባል አገር በቀል ቴክኖሎጂ ጋር በጋራ ያለማው ፕላትፎርም ወይም ደግሞ መተግበሪያ ነው። በዚህ ይህንን መተግበሪያ

ኦቶማን ማስገድ ቻፓ ፋይናንሽል ቴክኖሎጂ ጋር በቅርበት ሰራ ነበር። እንዲሁም ሌሎች የዲያስፖራ አባላት፣ የኢትዮጵያ ዲያስፖራ ኤጀንሲ፣ የውጭ ጉዳይ ሚኒስተር ሚኒስትር ኦፍ ፋይናንስ፣ የኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ፣ እነዚህ የመሳሰሉት ሁሉ በጋራ ተረባርበውበት እው ሊያደርጉት የቻለ ስራ ነው ማለት ይችላሉ። ስለ አይዞን ኢትዮጵያ መተግበሪያ ምንነት በዩናይትድ ስቴትስ ነዋሪና የአይዞን ኢትዮጵያ ተጠቃሚና አስተዋዋቂ የሆኑት አቶ ከባዱ በላቸው እንደሚከተለው ያስረዳሉ አይዞን ኢትዮጵያ ኢትዮጵያ ውስጥ አሁን ባለው

ግጭት ምክንያት የተጎዱ ወገኖቻችንን በኢትዮጵያ በራሳችን መንግስት በእርዳታ ማስተባበሪያ በኩል በውጭ ሀገር የሚኖሩ ኢትዮጵያውያን ቀጥታ የገንዘብ ድጋፍ ሊያደርጉበት የሚያስችል ገንዘብ ማዋጫ አዲስ ቴክኖሎጂን በአገር ደረጃ ዘጋጅቶ የተጀመረ ፕላትፎርም ነው። በእንግሊዝኛው አባባል ፕላትፎርም የፈንድሬዚንግ ፕላትፎርም ይባላል። ይሄ ነው። በጣም አስተማማኝ በሆነ መንገድ ሰው እየተሳተፈ መዋጫውን እያዋጣ ይገኛል። ይሄ እንግዲህ ሁለተኛው ነው። በዚህ አይነት ቴክኖሎጂ ኢትዮጵያ ውስጥ ሲፈጠር ከዚህ

ከሁለተኛው ፕሮጀክት በፊት ቀደም ሲል ስለነበረው የአባይ ግድብ ገንዘብ ማሰባሰቢያ መተግበሪያ አቶ ከባዱ ይህን ይላሉ።

የመጀመሪያው አባይ ለአባይ ግድብ ኢትዮጵያውያኖች እንዲያዋጡበት በተመሳሳይ ቴክኖሎጂ የተጀመረው ማይገርድ ዳትካም የሚለው ነው። ይሄ ሁለተኛው ነው። በዚህ አይነት ማንኛውም ኢትዮጵያዊ በውጭ የሚኖር ኢትዮጵያዊ ሀገር ውስጥ ለሚደረጉ የሰብአዊ ድጋፍ ማሰባሰቢያ ገንዘብ ማሰባሰቢያ መንገዶችን አካውንታብሊቲ እና ትራንስፓረንሲ ባለው በቀላሉ ቀጥታ ወደ ኢትዮጵያ በሚገባ ዶኔሽን ማሰባሰብ እንዲቻል ከዚህ በፊት የነበሩት አሰራሮች በውጭ በጎፈንድሚና በተለያዩ አይነት መንገዶች ይደረጉ የነበሩ

አሻሽሎ እያንዳንዷ ሳንቲም የምትዋጣው ቀጥታ ለኢትዮጵያ እንዲደርስ የሚያስችል መንገድ ነው። ከዚህ ሁሉ በላይ የገንዘብ ማሰባሰቢያ መተግበሪያ መሳሪያዎቹን ዋነኛ ዓላማና ምንነት እንደሚከተለው ያስረዳሉ። ዋናውና ትልቁ ነገር ግን ኢትዮጵያ ውስጥ ቀጥታ ገንዘብ ማሰባሰቢያ ቴክኖሎጂ አገሪቷ እንዲኖራት፣ ያንን ተመርክዞ ደግሞ በከፍተኛ ደረጃ የኢትዮጵያን ኢኮኖሚ ለማገዝ የሚያስችሉ ትላልቅ ፕሮጀክቶችን በቦንድ መልክ ሊሆን ይችላል፣ በሌላ ማየት መንገድ ሊሆን ይችላል ኢትዮጵያዊ

ዲያስፖራ በቀላሉ ካለበት ቦታ ሆኖ በደቂቃዎች ውስጥ እንዲሳተፍ፣ እንዲገዛ፣ እንዲኢንቨስት እንዲያደርግ የሚያስችል ኦንላይን ቴክኖሎጂ ነው። ልዩነቱ ከዚህ በፊት ዓባይ ግድብ ላይ ቦንድ ጀምሮ ነበር፣ ግን ትራዲሽናል በሆነ በፔፐር ፕሮሰስ ስለሆነ በጣም ከንበርሰም ነበር። ይሄኛው ልክ ሌሎች ቴክኖሎጂ ያደጉ ሀገራት እዚህ አሜሪካ ትሬዠሪ ዲፓርትመንት እንደሚያደርገው ጀኔራል የሆኑ ቦንዶችንም ወይም የፕሮጀክት ስፔሲፊክ የሆኑ ቦንዶችን በቀላሉ በደቂቃዎች ውስጥ እያንዳንዱ ኢትዮጵያዊ እንዲገዛ እና ኢንቨስት

እንዲያደርግ በዛም ሀገራችን ከድህነት ለመውጣት የምታደርገውን ጥረት በቀላሉ እንዲያግዝ የሚያስችል ነው። ከኢትዮጵያ ዳያስፖራ ኤጀንሲ አቶ ነቢዩ ሁኔታውን አሁን በኢትዮጵያ ካለው ተጨባጭ ሁኔታ በተለይም እንደተባለው ተግባራዊ ከተደረገ ምጣኔ ሀብቱን ሊጎዳ ይችል ይሆናል ከሚባለው ማዕቀብ ጋር በተያያዘ ስለ ዳያስፖራው ማህበረሰብ ጥያቄ ይሄንን ብለዋል። ነገር ግን ዳያስፖራው በዚህ ብቻ ሳይወሰን ከባለፈው ሰኔ ጀምሮ

በተለይ ይሄ የምዕራቡ አንዳንድ ጠንካራ ሀገራት የማዕቀብን ጉዳይ ወደ ጠረጴዛ በሚያመጡበት ወቅት ላይ ዲያስፖራው እያደረግን ካለው የፐብሊክ ዲፕሎማሲ ስራ በተጨማሪ ሀገሬን በገንዘብም መደገፍ ይፈልጋል ሌላው ቢቀር ቀጥታ የምንከፍለው ገንዘብ የተለያዩ ድጋፎች የምናደርገው።

እንደተጠበቀ ሆኖ ወደ ሀገር ቤት የምንልከውን ገንዘብ በህጋዊ መንገድ መላክ እንፈልጋለን በሚል ነ ፓራላል ማርኬት ወይም ደግሞ ይሄ የጥቁር ገበያን ሊቋቋም የሚችል ከፍተኛ ካምፔኖች ሲደረጉ ነበረ። በትዊተርም ትልልቅ ዘመቻዎች ነበሩ። ስለዚህ ገንዘባችንን በህጋዊ መልኩ እንላክ፣ በህገ ወጥ መንገድ የምንልከው ገንዘብ የት እጅ እነማን እጅ እንደሚወድቅ ምን እንደሚደረግበት በግልጽ ይታወቃል በሚል ከፍተኛ የሆነ የ

ግንዛቤ ማስጨበጫ ስራዎችን አከናውነዋል። ጎን ለጎን ይህንን እድል በመጠቀም የኢትዮጵያ ዲያስፖራ ኤጀንሲ አገር ቤት የሚገኙ ባንኮችን፣ የመንግስት ባንኮችን፣ የግል ባንኮችን እንዲሁም ደግሞ የዚህ ጉዳይ ዋና ባለቤት የሆነው የናሽናል ባንክ ነው የብሔራዊ ባንክን በማስተባበር በዲያስፖራው በኩል ያለውን ፖቴንሻል አቅም ፍላጎት እንዲያዩ

ተደጋጋሚ የሆኑ የበይነመረብ ስብሰባዎችን ወይም ዙም ሚቲንጎችን ዌቢናር ሚቲንጎችን አካሂዷል። በዚህም የዲያስፖራውን ፍላጎት በጠቅላላ እነዚህ ባንኮች ማየት እንዲችሉ አቅሙን እንዲረዱ፣ ፍላጎቱን እንዲሁ ለማድረግ ተሞክሯል። ዲያስፖራ በዋነኛነት የሚያነሳው በህጋዊ መንገድ ገንዘባችን መላክ እንፈልጋለን፣ ለዚህም ቀላል ቀልጣፋና ታማኝ የሆኑ የመላኪያ ዘዴዎችን እንዲሁም ቢቻል ደግሞ ከክፍያ የማስተላለፊያ ክፍያ ባይኖር፣ ከዚህ ክፍያ ነጻ ቢሆን የሚል ጥያቄ አንስተዋል። ያለውን የምንዛሬ ልዩነት ተቋቁመን እሱን እንኳን ተውለቤት አድርገን

የመጣ የሆነ አማራጭ ዘርጉልኝ የሚል ነው እየጠየቅ ያለው። ይህንኑ ለባንኮች እንዲረግ ታደርገናል። ብዙዎቹ ባንኮች ከፍተኛ ስራ እየሰሩ ነው የተለያዩ

የስዊፍት ወይም ደግሞ ቀላል እና ፈጣን የሆኑ የማስተላለፊያ መንገዶችን እያመቻቹ ነው። ከክፍያም ነጻዎች ናቸው። ብዙዎቹ ስ ዜሮ የማስተላለፊያ ክፍያ ነው ያላቸው። ዓለም አቀፉ ማህበረሰብ በተለይ በሰሜን ኢትዮጵያ እየተካሄደ ባለው ግጭትና የሰብአዊነት ቀውስን አስመልክቶ እልባት እንዲሰጠው በኢትዮጵያ መንግስት ላይ የተለያዩ የምጣኔ ሀብት ጫናዎችን ለማሳደር ግፊት እያደረገ መሆኑ ይታወቃል። አቶ ከባዱ በላቸው እንዲህ አይነቱን ጫናዎች ለማስወገድ ኢትዮጵያውያን ራሳቸውን ነጻ የሚያደርጉበት መንገድ አንዱ ይህ መሆኑን

gel sa lou.

ጊዜ ይሄ ነገር እንዲፈጠር በጣም ጉጉትና ምኞት ነበረኝ። ከአንድ ዓመት በላይ ይሆናል፣ ጥረቱ ሲጀመር አባይ ግድብም ተጀመረ። ይሄ ማሰባሰቢያው ማይገርድ አድካም እንደተጀመረ እንዲሁ ራሴን ተጠቅሜ ሰዎችም እንዲጠቀሙ የምችለውን ያህል ሳስተዋውቅ ነው የቆየሁት። አሁን ደግሞ በተለይ ይሄኛው በጣም አንገብጋቢ ጉዳይ ስለሆነ ኢትዮጵያኖችን ከሚደርስባቸው ችግር እንዲወጡ ለማድረግ እንደ ድሮ ከሌሎች ሀገሮችና ከለጋሽ ቡድኖች ሳይሆን ከራሳችን ዜጎች

ዜጎች በዓለም ላይ ካሉ ዜጎች በሚዋጣ ገንዘብ ልንታደጋቸው እንደሚችል የሚያስረዳ የሚያረጋግጥ ለሆነ በጣም በጣም ወደዋለሁ። በጣም በሚቻለኝ መጠን ራሴ የሚየለገስ ሌሎች እንዲለግሱ ማስተባበርን ነው። እንግዲህ ያው ቴክኖሎጂውን ወደ ኢትዮጵያ እንዲገባ ያደረጉ ወጣቶችንም አቶ ከባዱ እንደሚከተለው ጠቅሰዋቸዋል። ይሄንን ቴክኖሎጂ ወደ አገራችን እንዲገባ ያደረጉት ኢትዮጵያውያን ወጣት የቴክኖሎጂ የአይቲ ባለሙያዎች ቻፓግሩስ ብለው ራሳቸውን የጠሩ ኢትዮጵያ ውስጥ ገብተው ይህን ሁለቱንም ለግድ

ስቡም ለዳታውም የተሰራውን ፕላትፎርም በነፃ ሰርተው ለሀገራችን ያስረከቡ፣ በተለይ በተለይ ደግሞ ይህንን ቴክኖሎጂ ወደ ሀገራችን እንዲመጣ ያደረጉ የቻፓ ግሩፕ ቴክኖሎጂ ሰራተኞችን በሙሉ ከልቤ ከልቤ በኢትዮጵያውያን ስም ላመሰግን ፈልጋለሁ። አቶ ነቢዩ ሰለሞን እና አቶ ከባዱ በላቸውን በጣም አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና

ደረጀ ደስታን ለምሽቱ የምጣኔ ሀብት ዝግጅቱ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ነጻ ፕሬስ መንግስታትን በተጠያቂነት ይይዛል። ስልጣንን ያለአግባብ የሚጠቀሙና ሙሰኞችንም ያጋልጣል። ህዝብ በሚገባ መረጃ ማግኘቱን ለማረጋገጥም

ነጻ ፕሬስ ይጠቅማል። በብዙ ሀገሮች ጋዜጠኞች በሚያጠናቅሯቸው ዘገባዎቻቸው የተነሳ ጥቃት ይደርስባቸዋል ወይም ለእስር ይዳረጋሉ በማለት ነጻ ፕሬስን ማክበር በሚል ርዕስ የወጣው የዛሬ ርዕሰ አንቀጽ ጽሁፉን ይጀምራል። የመናገር ነጻነትን ለማስከበር ብለው ጋዜጠኞች የሚያከናውኑት ታላቅ ስራ እውቅና እንዲያገኝ

የዘንድሮ የኖቤል የሰላም ሽልማት ለሁለት ጋዜጠኞች መበርከቱንና እነርሱም የፊሊፒንሷ ማሪያ ሬሳና የሩሲያው ዲሚትሪ ሙራቶቭ መሆናቸውን እርሳ ንቅጹ ያወሳል። ፕሬዚደንት ጆ ባይደን ለኖቤል ተሸላሚዎቹ አክብሮታቸውን ለመግለጽ ባወጡት መግለጫ ሬሳና ሙራቶቭ በዓለም ዙሪያ እንዳሉ አያሌ ጋዜጠኞች ሁሉ ሳይታክቱና ሳይፈሩ ሀቅ ለማጣራት የሰሩ ጋዜጠኞች ናቸው

በስራቸው በስልጣን ያለአግባብ መጠቀምንና ሙሰኝነትን እየተከታተሉ አጋልጠዋል። ግልጽነትን ጠይቀዋል ሲሉ አውስተውላቸዋል። በጽናት ሰርተውም ነጻ የመገናኛ ብዙኃን አውታሮች አቋቁመዋል። ሊያፍኗቸው የተነሱ ኃይሎችንም ታግለዋል ሲሉ ፕሬዚደንት ባይደን አስከትለው ተናግረውላቸዋል። ርዕሰ አንቀጹ ጽሑፉን ሲቀጥል ረሳና ሙራቶቭ እንደ ሌሎች የሙያ ባልደረቦቻቸው ሁሉ

እውነቱን አውጥተው ለመዘገብ ባላቸው ቁርጠኝነት የተነሳ ዋጋ እንደከፈሉ ያወሳል ያለማቋረጥ ወከባ ዛቻ በሐሰት ላይ የተመሰረተ ክስ ሰለባ ሆነዋል ከዚያም ሲያልፍ ሙራቶቭ ለምሳሌ ባልደረቦቹን በሞት እንዳጣም ርዕሰ አንቀጹ ያወሳል ዩናይትድ ስቴትስ ጋዜጠኞችና ሌሎችም የመገናኛ ብዙሃን ባለሙያዎች በስራቸው የተነሳ የሚደርስባቸውን ዛቻ ወከባና ጥቃት እንደምታወግዝ ርዕሰ አንቀጹ አስገንዝበዋል

በመንግስታት የሚፈጸሙ እንዲህ ያሉ አድራጎቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ያመለከተው ሳንቀጹ መንግስታት ከሀገር ውጭም ጭምር ጋዜጠኞች የሙስና ወይም የአፈና አድራጎቶቻቸውን ተከታትለው ለመዘገብ እንዳይችሉ ያሉበትም ቦታና የመረጃ ልውውጦቻቸውን በዲጂታል ስለላ አውታሮች ያለ አግባብ እየተጠቀሙ ይከታተሏቸዋል ብሏል። ጋዜጠኞች በስራቸው ምክንያት ሊዋከቡ ሊዛትባቸውም ሆነ

አካላዊ ጥቃት ሊደርስባቸው ሊታሰሩ አይገባም፣ ሲልም አክሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በዓለም ዙሪያ መገናኛ ብዙሃንን ለማፈን እየተባባሰ ሄደውን ጋዜጠኞች ላይ አካላዊ ጥቃት ማድረስን፣ ማህበራዊ መገናኛ ላይ ማዋከብና ማስፈራራትንና መክሰስን የመሳሰለውን አድራጎት ልንቃወመው ይገባል ሲሉ የተናገሩትን ርዕሰ አንቀጹ ጠቅሶታል።

ዩናይትድ ስቴትስ ሀሳብን የመግለጽ ነጻነት ለመገናኛ ብዙኃን አባላትም ጭምር እንዲከበር የፕሬስ ነጻነት ላይ ጥቃት የሚሰነዝሩ ተጠያቂ እንዲሆኑ መሟገቷን እንደምትቀጥልም አክሎ ገልጿል። ፕሬዚደንት ጆ ባይደን ሬሳ ሙራቶቭ እና ሌሎችም በዓለም ዙሪያ ያሉ ጋዜጠኞች እነሱ ለእውነት የቆሙ በሚታገሉበት ዓለም አቀፉ ግንባር ላይ የተሰለፉ ናቸው።

ሳይበገሩ በፋናወጊነት ስላበረከቱት ስራቸው እናመሰግናቸዋለን ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ገጹ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በአጭር ሞገድ እንዲሁም በኢትዮ ሰዓት የሚያስተላልፈውን ፕሮግራም ለዛሬ ያዘጋጀውን እዚ ላይ ያበቃ። ከአስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ቅርብሮች ጋር እንመለሳለን። የዛሬውን ታዲያ በዚሁ ማጠናቀቃችን ነው። በእኛ በኩል ሰላም፣ ደህና አደሩ።

E